ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። የአውስትሬልያ የቡና ባህል ሲገለጥ አውስትራሊያውያን አቅላቸው ለቡና የማለለ ነው። ተዘውትሮም ሜልበርን የዓለም የቡና መዲና በሚል ተቀጥላ ትጠቀሳለች። ቡናዋን በውል ማዘዝም ሁነኛ ጉዳይ ነው። ልክ ቡናን በማጣጣም ክህሎት እንደ ተላበሰ ባለሙያ ቡናዋን እንዘዝለት። ሦስት አራተኛ አውስትራሊያውያን በየዕለቱ ቡና ይጠጣሉ። የደም ሥራችን ነው። የአውስትራሊያ ቡና ባህል ምዕራብ አውሮፓውያን ፍልሰተኞች ከስፕሬሶ መሽናቸው ጋር ቡናን አጣጥመው የማድነቅ ልማዳቸውን ይዘው ከመጡበት ጊዜ አንስቶ ነው። የስፕሬሶ መሽን ከፍተኛ ግፊ በማድረግ አንድ ላይ ተከማችቶ ያለውን ቡና ማለቂያ የለሽ የቡና ዜ ለመፍጠር ጨምቆ ያወጣል። በማያስገርም መልኩ በርካታ የቡና ስያሜዎች ምንጫቸው ጣልያንኛ ነው። ለዓመታት ስፕሬሶ አጭር ወፍራም ጥቁር ቡና ከመጠጣት የተነሳ የላቀ ጥራት ያለው የቡና ፍሬን መሻት ይዘናል። ከመላው ዓለም እናስመጣና ያቆላልና አፈላል ቴክኒኮችን ሙከራ እናካሂዳለን። የማፕ ቡና ባለቤት ሳንቶ ቡቼሪ ስፕሬሶ ወይም አጭር ወፍራም ጥቁር ቡና በመባል የሚታወቀው የአብዛኛው ቡና መሰረትን የያዘና እውነተኛ የቡና ጣዕም ምን እንደው ማለፊያ መግለጫ ነው በማለት ይናገራሉ። አስደናቂ ሳይንስ ነው። እንደ ጥሩ ቡና አስተናጋጅ አንድ ጥሩ ቡና አስተናጋጅ የስፕሬሶ ማሽንን አጠቃቀም በግሩም ሁኔታ መከወን ይችላል። ስፕሬሶ ወይም አጭር ወፍራም ጥቁር ቡና ከ10 እስከ 12 ግራም ያህል የተፈጨ ቡናና 30 ሚሊ ግራም ፈሳሽ ተጨምቆ የሚወጣ እንደሁም ይናገራሉ። አክለውም ከተመሳሳይ የቡና ዱቄት መጠን በመጠቀም 20 ሚሊ ግራም ያህል ከሆነ ፈሳሽ ተጨምቆ ከሚወጣው ሪስትሬቶ ጋር አያምታቱ፣ ስለምን በይበልጥ ወፍራም ነውና። ሪስትሬቶ ከስፕሬሶ የበለጠ ጠንካራ ጣዕም አለው። ይሁንና ስፕሬሶ አንድ ነጠላይ ቡና ቅጂ ሲሆን በርካታ ቡና ቤቶች ሁለት ቅጂ በአንድ ሲኒ ያክለው እንደሚያቀርቡም ልብ ይበሉ። ጥቂት ያለ ወተት የሚቀርቡ ዝነኛ ቡናዎችን እንሆ፣ ጥቁር ቡናዎች የሜልበርን የቡና ተጠባቢ ቡና ሱቅ ስራ አስኪያጅ ሊሊ ፌርሆል ከእሳቸው ተሞክሮ አኳያ በጣሙን ዝነኛ ቡና ረጅም ጥቁር ቡና ሁለት ዙር ቅጂ ስፕሬሶ በአንድ ሲኒ ማለት ነው እንደሁ ይናገራሉ። አያይዘውም ረጅም ጥቁር ቡና ሙቅ ውኃና በአናቱ ላይ ሁለት ዙር ስፕሬሶ የታከለበት ነው። እንዲሁም አጭር ጥቁር ቡና ማለትም ነጠላ ስፕሬሶ ማግኘትም ይችላሉ። ያ በጣም የቡና ጣዕምን ለሚወዱ ወይም ካፌን ፈጥኖ ውስጣቸው እንዲዘልቅ ለሚሹ ሰዎች የሚሆን ነው ብለዋል። ስፕሬሶን አለ የሚያሰኝ ዝናን በማትረፍ ላይ ያለ አንድ ጥቁር ቡና አለ፣ የተጣራ ቡና ወይም በትልቅ ቡና ማፊያ ጀበና በጥንታዊ የአፈላል ዘዴ ተፈልቶ የሚቀዳ ግና በጣሙን የተሻሻለ ጣዕም ያለው ነው። ነጭ ቡናዎች ነጭ ቡናዎች ሬሶን መሰረት አድርገው ለብ ያለ ባለአረፋ ወተት የታከለባቸው ናቸው። ከእነሱ ውስጥ በጣሙን ዝነኛ ልስልስ ዓይን ሳቢ ባላረፋ ወተት ታክሎበት የጠርሙስ አካል ባለው ሲኒ የሚቀርበው ካፌ ላቴ ወይም ላቴ ነው። ሌላውን ከላቴ ያነሰ ወተት በመያዝ ዓለም ላይ የተንሰራፋውና ምንጩ አውስትሬሊያ ስለሆነው ልሙጥ ነጭ ወይም ፍላት ዋይት ቡና ሊሊ ፌርሆል ሲያመላክቱ፣ ከሚቀርብበት ሲኒ በስተቀር በላቴና ልሙጥ ወተት ቡናዎች መካከል ልዩነት አለ ብዬ አላስብም ብለዋል። የጣፋጭ ፍቅር ካለቦት የወተት አረፋ ታክሎበትና የቾኮሌት ዱቄት ተነስንሶበት የሚቀርበውን ካፑቺኖ ይዘዙ። ፒኮሎ ላቴ ወይም ትንሿ ላቴ አነስተኛዋ ግን ጠንካራ ጣም ያላት ላቴ ናት። አንድ የስፕሬሶ ቅጂ ከአነስተኛ ምጥን ወተት ጋር የያዘች ነች። ሜልበርን ከፒኮሎ ላቴ ጋር ተመሳሳይ ሆኖ ጠንካራ በሆነውና ካፌኑ ፈጥኖ ሰውነት ውስጥ የሚዘልቀው ሁነኛ ቡና ትኩራራለች። ወተቱ ከላቴ አነስ ያለ የጠንካራ ጣዕም ንጽጽሮሹ ዘነፍ ያለ ነው። በርካታ ሰዎች ያዙታል። አስማት ብለን ሰይመነዋል። ማኪያቶ ጣዕሙን ለማለስለስ አረፋ የበዛበት ወተት ስፕሬሶ ዝንቅ ነው። ወይዘሮ ፌርሆል ሲያስረዱ ያንን የሚያዙት ካፌኑ ፈጥኖ ሰውነታቸው ውስጥ እንዲዘልቅ የሚሹ ሰዎች ናቸው። ሆኖም የሙሉ ጥሬ ስፕሬሶ ጣዕምን አይሹም። ሚዛኑን ለማስጠበቅ ያህል የሚሹት ትንሽ የወተት ጠብታን ብቻ ነው ይላሉ። በአሁኑ ወቅት ቡና ቤቶች እንደ አኩሪ አተር፣ አጃ፣ ለውዝ የመሳሰሉ ከላም ወተት ነፃ የሆኑ ወተቶችን በአማራጭነት ያቀርባሉ። ይሁንና ለይተው የሚሹትን የወተት አይነት ካልተናገሩ በላም ወተት የተዘጋጀ የቡና አይነት ይቀርብሎታል። ቡና ያለ ካፌን ወይዘሮ ፌርሆል ካፌን አልባ ቡና ወይም ዲካፍ ለረጅም ጊዜ የቆየ ዝና አለው፣ ሆኖም ተገቢው አይደለም ይላሉ። ካፌን አልባ ዲካፍ ቡና ጠጪዎች ከበሬታ አለኝ። ቡናን የሚጠጡት ለጣዕሙ ሲሉ ብቻ ነው፣ ቀኑን አንቅቶ እንዲያውላቸው አይደለም የሚጠጡት ይላሉ። ካፌን አልባ ቡና ባለፉት አስርተ ዓመታት ውስጥ በእጅጉ ተሻሽሏል። አሁን በጣም ከፍተኛ ጥራት ካላቸው ጥሬ ቡናዎች ውስጥ አብዛኛውን ካፌን ለይቶ በማውጣት ካፌን አልባ ወይም ዲካፍ ቡና ብርቱ ተፎካካሪ ሆኗል። ነጠላ ምንጭ ምንድን ነው? የተወሰኑ ቡና ቤቶች ከአንድ ነጠላ ምንጭ ወይም ቅልቅል ምንጭ ካላቸው ቡናዎች መካከል ያስመርጣሉ። ቡና ወዳጆች ልዩ ተሞክሮ ለማግኘት ሲሉ ነጠላ ምንጭ ቡና ይጠጣሉ። ሳንቶ ቡቼሬ ነጠላ ምንጭ ከአንድ ቡና አቅራቢ ሀገር የመጣ ቡና ሲሆን እንደ ቡና ሱቆቹ ቢለያይም፣ አልፎ አልፎ ቀጠናውን ሲልም አካባቢውንና የአምራቹን ስም ያስታውቃሉ። በጣሙን ማራኪ ነው። ቅልቅሉ የእነዚህ ምንጮች ዝንቅ ነው፣ እናም ዘላቂነት ይሰጦታል ይላሉ። አያሌ ምርጫ። ከበርካታ አማራጮች ጋር ቡና ቤቶች ምርጫዎችን ያቀርባሉ። ይሁንና የተወሰኑ ትእዛዞች በጣሙን ብርቅዬዎች ስለ መሆናቸው ሊሊ ፌርሆል ሲናገሩ፣ በቅርቡ አንድ የግማሽ ለውዝና የግማሽ አጃ ወተት ቅልቅል የቡና ትእዛዝ ደረሰኝ። ያኔ ያንን ማድረግ አልችልም ብዬ መለሱ። ስለምን አንዳንዴ ብቃትን ግድ ይላልና ብለዋል። ቤቢቺኖን መዘንጋት የለብንም። በአንዲት ትንሽዬ ስኒ የአረፋ ወተት ላይ የቾኮሌት ዱቄት የተነሰነሰበት ቤቢችኖ የታለመው እኛ ቡናዎቻችንን ስንጠጣ ልጆች በዚያ ላይ እንዲያተኩሩ ለማድረግ ነው። የተወሰኑ ሰዎች ያ ልጆችን ለሕይወት ዘመን ቡና ሱስ ለማዘጋጀት የተወጠነ ነው ብለው ያስባሉ። ጊዜ የሚፈታው ይሆናል።